ጠቅላይ ሚኒስትር ዶክተር አብይ አህመድ ከፖለቲካ ፓርቲዎችና ከዜጎች ምን ይጠበቃል በሚል ርዕስ ከተለያዩ የተቃዋሚ ፓርቲዎች አመራር አባላት ጋር ምክክር አድርገዋል። የምክክር መድረኩ እንዴት አገኛችሁት ስንል የተለያዩ የፖለቲካ ፓርቲ አመራር አባላትን አነጋግረናል። የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ አሁን ካለው ከሀገሪቱ ተጨባጭ ሁኔታ አንጻር ስታየው የምርጫ ስርዓት መቀየር አለበት ብሎ ለማመን ያስቸግራል። በመያድም አቋም ከዚህ በፊት እንደሚታወቀው አማራጭ አርገን ያቀረብነው እኛ ቅይት ትይዩ የሚለውን የሚባክን ድምፅ እንዳይኖርና ቅሬታ የሚሰማው መራጭ እንዳይኖር፣ ሌላ ሀሳብ የሚፈጥር እዛም እዚህም ግርግር የሚፈጥር ማህበረሰብ ወይም ዜጋ እንዳይኖር ለማድረግ ቅይት ትይዩ ሁሉን ያሳተፈ የሚባክን ድምፅ እንዳይኖር የሚያደርግ የምርጫ ስርዓት ነው የሚል በኢህአዴግ እና አቋም መውሰድ ሲከራከር የቆየበት የምርጫ ስርዓት ነው። አሁን ባለው ተጨባጭ ሁኔታ እና ከሀገሪቱ ተጨባጭ ሁኔታ አንጻር ስናየው ካለው የዚህ የኮቪድ አስራ ዘጠኝ ወረርሽኝ ምክንያት የምርጫው መራዘም ከዚያ አሁን ደግሞ ህግ ማስከበር ሲባል እየተወሰ ባለው ዘመቻ እየተካሄደ ባለው ዘመቻ ምክንያት ያም ተጣርቶ የሀገሪቱ ሰላም ሳይረጋገጥ ግንዛቤ መፍጠር ለህዝቡ የሚቻል ስላልሆነ የመንግስት ኃላፊነት መንግስት ኃላፊነቱን ወስዶ በዚሁ በተያዘው ወይም ዘጠና አንድ ሀገራት ሀገሮች በሚመሩበት በሚጠቀሙበት የምርጫ ስርዓት ለዘንድሮ የዘንድሮ ምርጫ ቢቀጥም የተለየ ስሜት የለም። የኢዜማ ሊቀመንበር አቶ የሸዋስ አሰፋ ስለ ምክክር መድረኩ ተከታይን ብለዋል። በእኛ እምነት እዛም ላይ በተወሰነ ደረጃ ለመጠቀስ ተሞክሯል። ይሄ ምርጫ፣ ቀጣይ ምርጫ፣ ስድስተኛ ምርጫ ከዚህ በፊት እንደነበሩት አይነት ከዛ የቀጠለ ምርጫ እንዲሆን አንፈልግም ወይም የዚህ አይነት ይዘት ያለው ምርጫ እንዲሆን አንፈልግም። በኢትዮጵያ ታሪክ ውስጥ የኢትዮጵያ ሕዝብ በተቻለ መጠን የሚተማመንበት በብዙ ፐርሰንት እምነቱን የሚጥልበት እና የዲሞክራሲ መሰረት የሚጣልበት ወደ ዲሞክራሲ የሚደረገውን ሽግግር የትውልዱ ፕሮጀክት የምንለውን መሰረት የሚጥል መሆን አለበት። ለዚያ ደግሞ መጀመሪያ ሰላም መስፈን አለበት። ከዛ በኋላ ፓርቲዎች በነፃነት መንቀሳቀስ መቻል አለባቸው። ፓርቲዎች የትኞቹ ናቸው፣ ፓርቲ ያልሆኖች የትኞቹ ናቸው ተብሎ በግልጽ መታወቅ አለበት። ከዛ ቀጥሎ እነዛ ደግሞ የሀገሪቱን ህግ ጨዋታ ሜዳውን አክብረው መንቀሳቀስ አለባቸው። ስለዚህ ይሄ ሁሉ ሀሳብ የተነሳበት ስለሆነ በጣም ጠቃሚ ነበር። በኛ በኩል የፖለቲካ ፓርቲዎች የጋራ ምክክር መድረክ ሊቀመንበር አስተያየታቸውን ሊያጋሩን ቀጠሮ ሰጥተውን የነበረ ቢሆንም በቀጠሯችን ሰዓት በተደጋጋሚ ብንደውልም ስልክ ባለማንሳታቸው ሀሳባቸውን ማካተት አልቻልንም። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ አበራ በቀለ በበኩላቸው ተከታዩን ብለውናል። እና አልተዘጋጀንበትም። አንደኛ መረጃውም አልነበረንም። ያው እንግዲህ የሀገር ጉዳይ ሁላችንም አይደል የሚያሳስበው፣ ጭንቀቶ ስለነበረን አደገኛ ሁኔታዎች ነበሩ። እነዚህ ነገሮች ላይ አንዳንድ ማብራሪያዎች መጠየቅ የምንፈልጋቸው ማብራሪያዎች ነበሩ። ለምሳሌ አሁን እየተወሰዱ ያደረ እርምጃዎች ግልጽ ያልሆኑበት ሁኔታ እስካሁንም ድረስ ቢያንስ ግልጽ ሆኖ ሊታወቅ የሚችል በገለልተኛ ወገን ሊገመገሙም ሊታዩ የሚገባቸው አብይ ጉዳዮች ነበሩ። እነሱንም ጥያቄ ለማንሳት ነበር እየሞከር ነው። አልሆነም። ይሄ አልሆነም ማለት ግን ያንን ሀሳቦች ባገኘነው አማራጭ ጋር ሳንገል ቀርተናል ማለት አይደለም። እርሻ ለመጠን ገልጸናል ግን ምናልባት ምናልባት እንደ አንድ ፖለቲከኛ እኔም ማለት የሚችለው ይሄ ፕሮግራም የተዘጋጀው ወይንም ያለውን ኢንቴንሽን ያለውን የውጊያ የሚመስል አይነት የጦርነት ጭንቀት መንፈስን ለመግፈፍ ወይንም ወደ ምርጫ ዳይቨርት ለማድረግ የተሞከረ ሙከራ ነው ብለን የምንወስደው እንደ ግል ነው የምወስደው። ለዲ ደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ